ብፁዕ አቡነ ጴጥሮስ የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል በቅድሚያ እንኳን በደህና ወደ ኤስቢኤስ ሬዲዮ ጣቢያችን ሜልበርን ከሚገኘው በሰላም መጡ። ምንም እንኳን ሜልበርን ቢኖሩም በተደጋጋሚ ቃለ ምልልሶቻችን ስናደርግ የነበረው በስልክ ነበር። ዛሬ እዚህ ተገናኝተናል። እንኳን በሰላም መጡ። እንኳን በሰላም ቆያቸውኝ ኔም እግዚአብሔር ስትል ስለጋበዛቸውኝ ኔም በእግዚአብሔር ስማና በቤተ ክርስቲያን ስማ መሰግናለሁ። ብፁ አቡነ ጴጥሮስ ኢትዮጵያ ውስጥ የሚታዩ አለመግባባቶች ወይም ችግሮች በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ አንዳንድ ችግሮችን ሲፈጥር ቆይቷል። እነዚህ ይፋ ሆነው አልተገለጹም እስከ ቅርብ ጊዜ ድረስ ማለት ነው። ቅዱስ ሲኖዶስ በብፁ ቅዱስ አቡነ ማቲያስ በኩል የአቋም መግለጫ እስኪወጣ ድረስ በግልጽ ቤተ ክርስቲያን ተቃውሟን አላሰማችም ነበር። በሲኖዶስ ደረጃ ማለት ነው። እስቲ እርስዎ ወደኋላ መለስ ሲበሉ እና ቤተ ክርስቲያን አንድ ስትሆን በሂደቱ ውስጥም ነበሩ በእያንዳንዱ ሂደት ውስጥ ነበሩ አሜሪካን ሀገር በተከናወነው ሂደት ውስጥ በአካልም ነበሩና እዚህ ቦታ ላይ ቁጭ ብለው ሲያዩት ይሄ ይሆናል ብለው ገምተው ነበር ወይ ደስታ ነበር አሁን ከደስታ ወደ ሀዘን ያደላበት ሁኔታ ላይን ያለው ብፁዕ አቡነ ማትያስም የተናገሩት ይህንን ነው ያለፈው ዘመን የከፋ ዘመን ነበር ብለው ነው የገለጹት ባለፈው አመትንና እርሶስ እንዴት ነው የሚያዩት ይሄ ይሆናል ብለው ገምተው ነበር ወይ በመጀመሪያ ደረጃ እግዚአብሔርን እናመሰግናለን አምላካችን እግዚአብሔር ሆይ በእውነት ስምህ የተመሰገነ ይሁንልን። ይህን እድል ስለሰጠን ክብር ሁሉ ለአምላካችን እናቀርባለን። እናንተንም እግዚአብሔር ይስጥልን። እግዚአብሔር የሰጠን ያው ድምጻችንና ሀሳባችን ለህዝብ ለማድረስ ስለረዳችሁን እግዚአብሔር እናመሰግናለን። በመጀመሪያ እግዚአብሔርን ከማመስገን ነው የምጀምረው። እግዚአብሔር የተመሰገነ ይሁን። ወደ ጥያቄው ስገባ፣ በነገራችን ላይ በእኔ ግንዛቤ ያን ጊዜም አሁንም አንድ አይነት ነው። ያን ጊዜ የተደሰትንበት አንድ ክፍል ነበረ። ያ ክፍል መከፈል የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፖለቲካ ምክንያት ህጓ ተጥሶ ስርዓቷ ተጥሶ ተከፍላ ከሁለት ሁለት ሲኖዶስ ነበር። ስለዚህ ያአሁኑ የነ ዶክተር አብይ ወደ ስልጣን መምጣት ያንን ነገር አስቆመው። ያ ነገር ለአገርም ለቤተ ክርስቲያንም ለወገንም ስለማይጠቅም ወደ አንድነት መምጣት አለበት ብለው እሳቸውን ባደረጉት ጥረት ከሲኖዶስም ያሉ ሰዎች መጠነኛ የሆነ ግንዛቤ በማድረግ ያንን ነገር አደረግን ያ የቤተ ክርስቲያኒቱ የራሷ ደስታ ነው፣ የአገሪቱም ደስታ ሆኗል። ያ ማለት ግን በቤተ ክርስቲያኒቱ ዙሪያ የተተበተበውና የተዘራው በአገሪቱ ላይ የተዘራው ዘር እዚያ ላይ ቆሟል ማለት አይደለም። የቤተ ክርስቲያኒቱ ሳይሆን አጠቃላይ የባለፈው እንግዲህ ሀያ ስምንት ዓመት በዚህ የጎሳ ፖለቲካ በኢትዮጵያ ከመጣበትና ሕገ መንግስት ራሱ በዘር ላይ የተመሰረተ ሕገ መንግስት ከተቋቋመበት ጊዜ ጀምሮ የኢትዮጵያ ችግር እንዳለ ነው። ያንን ነው ሰው ያልተገነዘበው። ስለዚህ ያ ነገር እስካለቀቀ ድረስ ያ ነገር እስካልተስተካከለ ድረስ አሁንም ችግሩ ይቀጥላል። ያ ማለት ግን ቤተ ክርስቲያኒቱ ያገኘችው ድል ትክክል አይደለም ወይም ወደ ኋላ ይላታል ማለት አይደለም። ያ ትልቅ እድል ሰጥቶናል። አሁንም ሁልጊዜ የምጠቅሰው ነገር አለ። ብፁዕ ቅዱስ አቡነ ማትያስ አንድ በሆን ጊዜ በሁለተኛው ቀን ተሰብስበን ነበረ። አጠቃላይ ከውጭ የመጡትና ከውስጥ የመጡት እና አንዳንድ ንግግር አድርጉ ተብሎት ከሲኖዶሱ ሁለት ሁለት ሰው አስተያየት ሰጥቷል። መጨረሻ እሳቸው አንድ አስተያየት ሰጡ። ምንድን ነው የሚሉት? ልባችን አርፏል። ሸክማችን ወርዷል ኃይል። አግኝተናል እነዚህን ሦስት ቃላት ተናገሩ እና እነዚህ በጣም ኃይል ያላቸው ፓወርፉል የሆኑ ሀሳቦችና ቃላቶች እያንዳንዳቸው አንድ መጽሐፍ የሚወጣቸው ናቸው እና ከአባት የሚወጣ ቃል ነው። ያ እውነት ነው። ኃይል ሰጥቶናል። ልባችን አርፏል። ኃይል አግኝተናል። ሸክምን ወርዶልናል። ይሄ መከፈል የሚለው ነገር የት እንሆድ ይሆን ወደፊት እንዴት ይሆን ይሆን የሚለውን ሐሳብ አስወግዶልናል። ያ አሁንም ደስታችን ነው። ያ አሁንም እንደቀጠለ ያለ ደስታ ነው። የቤተ ክርስቲያን አንድነት እስካሁን ከተደረገው ከሁሉም ነገር እንደ ተአምር የሚቆጠር ተአምር ካልሆነ በቀር በዘመናችን ይሆናል ያላል ነው እግዚአብሔር የሰጠንና ደግሞ ዶክተር አብይም በዚህ ጉዳይ ላይ በታሪክ ሲወሱ የሚኖሩበት ትልቅ ነገር ነው። ውጤታማ በሳቸው ስራ ውስጥ ተጀምሮ የተጠናቀቀ ነገር ቢኖር ይሄ ነው እና ትልቅ ስራ ስለሆነ ደንቃለን። እናመሰግናለን ትልቅ ነገር ነው። ይሄኛው እንዴት መጣ? ይሄኛውማ የቆየ የተሰራጨ እንዲሁም በፖለቲካ ደረጃ በአመራር ደረጃ ኦርቶዶክስንና አማራን አከርካሪውን ሰብረናል ብለው በአደባባይ ሲያውጁብን ሲፈክሩብን የኖሩና ፈክረው የዘሩት ዘር ያፈራ መስሏቸው ፍሬ በማጨር ላይ ነበሩ እኮ እነሱ የዘሩትን ዘር ይህንን አንድ ቋንቋ የሚናገርን ማህበረሰብ ብቻ ለይቶ በሀገሪቱ ላይ ተጠያቂ በማድረግ የዚያ ማህበረሰብ ደግሞ ተባባሪ ቤተክርስቲያን ካህናት በማለት የቤተ ክርስቲያንን በአገሪቱ የተከሰተ ማንኛውም መንግስትና አገረ መንግስት ሲሰራው የኖረውን አዎንታዊውን ሳይሆን አሉታዊውን ጎን ብቻ አንድ ላይ ደማቸው መፍሰሰውን አንድ ላይ አገር ማስጠበቃቸውን አንድ ላይ ለአገር መቆማቸውን የች ቤተ ክርስቲያን ደግሞ ታቦት ተሸክማ ያንን አብራ መስራቷን ያን ማንሳት አይፈልጉም። የጎሳ ፖለቲከኞቹ የጎሳ ፖለቲከኞቹ ማንሳት የሚፈልጉት በሌሉበት አገር በሌሉበት ዘመን ባልነበሩበት ጊዜ ያልተደረገ ነገር ስለነገሯቸው ብቻ ያን ያልተደረገ ነገር የነሱ ቁስል አድርገው ሌላው ምን ይባላል? በሀገራችን የምጣዱ ሳለ የእንቅቡ ተንጣጣ የሚባል ነገር አለና እነሱ በሉ ያሉበት ዓለም ውስጥ ሰዎች በውሸት ስለነገሯቸው ብቻ ያንን የውሸት ሕመም የአገር ሕመም አስመስለው በመናገር ያዘጋጁት ሴራ ነው። አሁን እየተገለጠ ያለው ትልቁ የምስራች ያንን ሴራ በአግባቡ ለመናገር እድል ማግኘታችን ነው። አሁን ለውጡ ይሄ ነው። ብፁዕ ቅዱስ አባታችን አቡነ ማትያስ ይህንን ነገር በዚህ ሰዓት እንደዚህ መናገራቸው በራሱ የለውጡ ውጤት ነው። ለእኔ ይሄ ነገር ባይሆን ፖለቲከኞችን ማነጋገር ነበረብን። ጉዳታችን ሳይቀር እንኳን እንትን ማለት ነበር። በነገራችን ላይ እስካሁን ድረስ ለምንድን ያልተነገረው የሚባል እኔ ከማውቀው ልጀምር። የዛሬ ዓመት ጀምሮ ሁኔታዎች ለምንድን ነው እንዳይነገሩ ያደረግ ነው፣ ይባባሳል በዚያ ቦታ ያሉ ሰዎች አይደለም እኛ ለሀገር የምናስብ ሰዎች ነን። የተነጋገር ነው ነው ስብሰባ ውስጥ ሁነን ይሄ ሀገር ይረብሻል። ደም ብናሳይ የታረደ ሰው፣ የተቃጠለ ቤተክርስቲያን በየጊዜው ብናውጅ አገሪቱ ትጎዳብናለች፣ ህዝቡ ይጎዳብናል። ለምን ቀስ ብለን እናረገዋለን ነው ቀስ ብለን እናረገዋለን እና የማስተዋል ጊዜ ይመጣል። ስለዚህ እንቻል ተብሎ ነው እንጂ የዛሬ ዓመትም በጥቅምቱ ሲኖዶስ እናውራ ተብሎ ነበር አደለም? ይቆይ ከዚያ በፊት ግን ለምን ጠርተን አባወራዎቹን፣ ትልልቆቹን ባለስልጣኖች አናነጋግርም ተብሎ ሰው ተመርጦ ለማነጋገርም ውሳኔ ተወስኖ ነበረ። ነገር ግን ሰዎቹ ሳይመጡ ቀሩ የተጠሩት ሰዎች ደብዳቤ ተጽፎ ሳይመጡ ቀሩ ወደ እሱ ነጥብ ለመሄድ አስቤ ነበር ምክንያቱም ብፁዕ ወቅዱስ አቡነ ማቲያስ በመግለጫቸው በግልጽ ከተናገሯቸው ነገሮች መካከል በተለይ በአንዳንድ የስራ አመራርና ባለስልጣናት በእነሱ በተደገፈና በተቀናጀ ተግባር ነው ቤተ ክርስቲያን የዚህን ያህል ጉዳት ሊደርስባት የቻለው ይህን በማለትም መንግስትንም ተጠያቂን አድርገዋል ይህን ያህል ጊዜ ችግሮቹ ከታወቁ ለምን አልተገለጸ አይፈጸም የሚለውን አሁን ቀደም ሲል ጠቅሰውታልና። ይሁንና ለህዝብ ባይጠቀስ ለመንግስት ባለስልጣናት፣ ለሚመለከታቸው ወይም ደግሞ ሊሰሙ ይችላሉ ተብለው ለሚባሉት የመንግስት አካላት ቤተ ክህነትም ይሁን ሲኖዶሱ ያልጮኸበት ምክንያቱ ለምንድን ነው? ምንጩ ከታወቀ ለምንድን ነው ያንን ለመግለጽ ያልተሞከረ? በጣም እውነት ነገር ነው። አሁን ባለፈው ስብሰባ ላይ የሰላም ኮሚቴ ሲዋቀር ከሰላም ኮሚቴው ጋር አብሮ እንዲደረግ የተደረገው ወደ ስድስት ነው ሰባት ያህል ሚኒስትሮችና እንደዚሁም የደህንነት የፖሊስ ክልል ገዦችን አንድ ላይ አድርገን እናነጋግር። ስናነጋግር ደግሞ በሁለት መንገድ ነው የምናነጋግራቸው። እነሱ ሁሉንም እንደማያቃልሉት እናውቃለን። ደግሞ እነሱም የፈሩበትን ነገር ደግሞ በአንድም ሆነ በሌላ በመጠኑም እንረዳለን። ስለዚህ የነበረው የአቀራረብ ሁኔታ በመጀመሪያ ደረጃ አሁን ላለው ችግር ቤተ ክርስቲያን ምን እንድትረዳችሁ ትፈልጋላችሁ? ከቤተ ክርስቲያን ጋር ለመስራት ፈቃደኞች ናችሁ ወይ የሚል ጥያቄ እንድንጠይቅ ነበር። ከዚያም በኋላ አሁን የተደረገውን ነገር እንዴት ነው የምታዩት? እኛ የሚገባን በእናንተ አስተባባሪነት በእናንተ ውስጥ ባለ አካሄድ እየተደረገ ነው የሚገባን። ይሄንን የምታስተባብሉበት መንገድ እርግጠኛ አላችሁ ወይ? ከሌላችሁስ ማን ነው ይህን የሚያደርገው? ተደርጓል፣ ተከናውኗል ነገሩ። ሰው ታርዷል፣ ቤተ ክርስቲያን ተቃጥሏል፣ ህዝቦች ተሰደዋል፣ አምልኮ ተቋርጧል፣ የቤተ ክርስቲያን ንብረት ተዘርፏል፣ ነገሮች ሁሉ ተከናውነዋል። በብዛት እንደዚያ እስከ ተከናወኑ ድረስ ይሄ ነገር ባለቤት ማግኘት አለበት። ማን ነው ይህን ያደረገው? መንግስት በአዋጅ አላደረግም። እሱን እናቃለን መንግስት በፖለቲካ ሴራ እንዳላደረገ፣ ለማድረጉ እርግጠኞች አይደለንም ግን የተከናወነው ነገር ታሪክ ስለሆነ ያንን ታሪክ ኃላፊነት የሚወስድ አካል መኖር አለበት የሚል ጥያቄ ነበር ልንጠይቅ ነበረው። ግን እንደ አጋጣሚ አንደኛ ስብሰባውም ረዥም ሆነ፣ በቃ ጊዜው በጣም ውስብስብ ስለነበረ፣ በሁለተኛ ደረጃ የተጠሩት ሰዎችም ደብዳቤ የተጻፈላቸው ሰዎችም አልመጡም። የሰላም ሚኒስቴር፣ የደህንነት ክፍል፣ የክፍለ ሀገር ገዦች፣ የፖሊስ እነዚህ እነዚህ፣ እኔ ትዝም የሚለኝ አሁን ማለት ነው እና የጠቅላይ ሚኒስቴር ቢሮ እነዚህ ሆነው አንድ ላይ እንድናነጋግራቸው ነበረ የነበረው ነገሩ። ስለዚህ አልመጡልንም፣ አልሆነም። እና ይሄንን ጥያቄ ጠይቀን ኃላፊነት የሚወስደውን አካል እንዲያወጡልን ነው እኛ ሐሳባችን የነበረ። ስለዚህ አለመምጣታቸው በራሱ ምናልባት እነሱ ይኖሩበት ይሆን አናቅም። እኔ በግል ያንን ላውቅ አልችልም እውነት ነጋገር ከተባለ። ስለዚህ ይሄ ነው እና ያወቅነው አውቀነዋል። ነገር ግን እንደተባለው እንዳይወጣና ነገሮች እንዳይታወጅ ሰው እንዳይባባሱ ወደ ሃይማኖት እርስ በርስ መገጫጨት እንዳይመጣ ኃላፊነት ስለተሰማን ነው። ምክንያቱም አገሪቱ የእኛ ናት። እንደተባለው እነሱ ባሉታዊ ነገር ይበሉበት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያልሰጠችው ነገር የለም። ከምናነበው ፊደል ጀምሮ እስከምናስጎበኘው የቱሪስት መዳረሻ ድረስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ ይህንን የሚክድ ማንም ሰው የለም። እነዚህ የሚቀባጥሩት ራሳቸው አጭበርባሪዎቹ፣ ራሳቸው ከሚመጣው ገንዘብ የሚያገኙት በዚያ በአገሪቱ በሚከናወን ጉዳይ ላይ ነው። ስለዚህ ይሄ ከሆነ ንብረቱ የኛ ከሆነ አገሩ የኛ ከሆነ ቤተ ክርስቲያን አገራዊና አገር ከሆነች ራሷ የአገር ጉዳይ ይገዳታል። የአገር ጉዳይ ከገደዳት ደግሞ አገርን ወደሚያተራምስ ጉዳይ መግባት የለብን ብንም ነው ያንን ነው። አሁንም እርግጠኛ ነኝ በሲኖዶሱ የተነሳው እሱ ነው ይህንን ነገር ነው። እንግዲህ በኃላፊነት ስሜት ነው እስካሁን ድረስ ያልተገለጸው። ነገር ግን ዝም አልተባለም። በውስጥ ተዋዋቂ ተው፣ ይሄ ነገር ወደ ከፋ ነገር ይወስዳል። ሌላው ቀርቶ በዩኒቨርሲቲ የሚኖሩ ተማሪዎቻችን የኦርቶዶክስ ልጆች ጾም እንዳይጾሙ የባህል ልብሳቸውን እንዳይለብሱ ክልከላ ይደረግባቸዋል። የሌሎች እምነት ተከታዮች ልብሳቸውን ሁሉ ለብሰው አሁን በማልገልጸው ቋንቋ ልክ እንኳን ተማሪ ቤት ትምህርት ቤት ክፍል ይቅርና እንኳን ሌላ ቦታ እንኳን የማይለበስ ልብስ ለብሰው ሲገቡ ማንም አይናገራቸውም። የኦርቶዶክስ ልጆች ግን የኢትዮጵያ ነጠላ ለብሰው መግባታቸው በራሱ እንደ ወንጀል እየተቆጠረ በዩኒቨርሲቲዎች ሁሉ ችግር ነበረ። ያንንም በመግለጫ አውጥታል። ስለዚህ አሁንም ያ ሁሉ መቆም አለበት። እንዲህ አይነት ነገር ከዶክተር አብይ አባባል ትንሽ ያልተስማማኝ አንድ ቃል አለ እሱ እንደው ከዚሁ ትዝ ስላለኝ ያልተስማማኝ ቃል አለ። አንድ ሰው ይሄ ግሪቫንስ ብለው ነው የተጠቀሙበት። ይሄ ብስጭት ስላለበት፣ በደል ስላለበት ዝም እንበለው ብለን ነው እንዴ? ታዲያ ብስጭቱ የሚወጣው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው እንዴ? ከተበሳጨ የሚበሳጭበት የሚያስወጣውን ነገር ሌላ ቦታ ያስወጣ። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብስጭቱን በምንም አይነት ሊገልጽ አይችልም። እና የተበሳጨ ልጅ እኮ በእናቱና በአባቱ ላይ መበሳጨት የለም፣ አለበለዚያም ይቆነጠጣል። ማረም አለባቸው። እንደዚህ እንደዚህ አይነቱ ቋንቋ ሌላውን እያታለሉ በሌላው ላይ በሌላው ለምጥ ላይ በሌላው ቁስል ላይ የሌላውን ቁስል ማመርቀዝ ጥሩ ነገር አይደለም። ይሄ ነው ያልወደድኩት ቃል እስካሁን። እንዲያውም ከሚጠቀሟቸው ቃላቶች ይሄኛው ቃል አልተስማማኝም፣ እና እንደው ይሄ ቢታረም ደስ ይለኛል። በእንደዚህ አይነት ነገር ቀደም ሲል የተገለጹ ነገሮች አሉ። አሁን የማጨጃ ጊዜ ነው፣ ምክንያቱም በአንድ ጀንበር የተፈጠረ ምንም ነገር የለም አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለአገር ይሄንን ነገር አበልጽጋለች ወይም ደግሞ አበርክታለች ሲባል፣ ለምሳሌ የፍትህ ስርዓቱን ጨምሮ ታሪክን ጽፎ በማስቀመጥ ቅርሶችን ሰርቶ ም ጠብቆም በማስቀመጥ ይህን ሁሉ ነገር አድርጋለች ሲባል በሺህ ዓመታት የሄደ ታሪክ ነው። ይሄንንም ትርክቱን ደግሞ እንደገና ገልብጦ ለማቅረብ ደግሞ በዘመናት የተሰራ ስራ ነው ያለው። ምናልባትም አብዛኛዎቹ በአሁኑ ሰዓት የሚያደርጉት ነገር አንድም ከሃይማኖት ብቻም ሳይሆን ከሰብአዊ መብት ደረጃም ቢታይ በወንጀል ደረጃ የሚያስቀጡ ነገሮች ናቸው እየተደረጉ ያሉት ነገርና እነዚህን ትርክቶች ለማረም ቤተ ክርስቲያን ምን አይነት ስራዎችን ለመስራት አቀዳለች ወይስ እስካሁንስ ድረስ ምን እየሰራች ነው? ቤተ ክርስቲያን ከቤተ ክርስቲያን ውጭ ያለውን ህብረተሰብ ተደራሽ በማድረግ የወጣቱን አስተሳሰብ ለመቀየር ምን ስራዎች ሰርታለች ቤተ ክርስቲያኒቱ? ይሄ ያ ትውልድ እየተባለ የሚጠራው ከቀዳማዊ ኃይለስላሴ ጀምሮ ያለው ትውልድ ሳያውቀው የራሱና የአገሩ የታሪኩ ጠላት ሆኖ ተነስቷል። ሳያውቀው እኔ አውቆታል ብዬ አላውቅም። እርግጠኛ ነኝ ዋለልኝ የሚባለው ሰውዬ ብሔር ብሔረሰቦች እስከ መንገጠል ብሎ የጻፈውን ወረቀት ገብቶት አንቦት የሚያመጣውን ጣጣ አውቆት አይመስለኝም እንዲሁ ዝም ብሎ ታላቅነት ዝም ብሎ ተራማጅ ለመባል ገና ዩኒቨርሲቲ ያልጨረሰ ያንን ጽሑፍ ስለተጻፈ እንደ ትልቅ ግኝት ተቆጥሮ ያንን ነገር ማድረጉ በራሱ እንደ ትልቅ የተደረገ ነገር ነው። ነገር ግን ያ አጠቃላይ በአገሪቱ ላይ የተጣለ የተዘራ መርዝ ነው። ከዚያ ጊዜ ጀምሮ የተዘሩት ዘሮች አሁን እያጨድናቸው ነው። በነገራችን ላይ ይሄ የመዝራትና የማጨድ ሕግ የሚባል ነገር አለ። አንደኛ ሰው የሚያጭደው ያንኑ የዘራውን ነው። ያንኑ የዘራውን ዘረኝነት፣ መከፋፈል ዘርተውብናል። ያንን እያጨድን ነው። ደግሞ መሬት የተዘራበትን ነው የሚያበቅል። በህዝብ ላይ ነው የተዘራው። ያ የሰማው ህዝብ ያነኑ የሰማውን እያጨደ ነው። አንድ እሱ ነው። ሁለተኛ አብዝቶ ነው የሚያጭደው ከዘራሽ መቶ ስልሳ ሰላሳ ያፈራል። ያፈራውን ያንን ነው የምታጭደው። ሶስተኛው ደግሞ በሌላ ጊዜ ቆይተሽ ነው ሲደርስ ነው መኸሩ ሲደርስ ነው የምታጭደው። ስለዚህ እነዚህ ነገሮች ናቸው አሁን እየተከናወኑ ያሉት። ስለዚህ የተጀመረው ቤተ ክርስቲያንን አገርን እንዴት አርገን እናጥፋ የሚሉ የጎሳ ፖለቲከኞች ጠልፈው የወሰዷቸው ያ ትውልድ የሚባል ትውልድ አሁን አንዳንዶቹ የሚጽፉት ያን ጊዜ ጀግና መስለው የሚታዩት አሁን ስለ ኦሮሞ ተነስተው የሚጽፉት ያን ጊዜ ጀግና ኢትዮጵያውያን ነበር የነበሩ። ነገር ግን ጀግና ኢትዮጵያውያን ሳይሆኑ ጀግና የጎሳ ፖለቲካ አራማጆች ነበሩ። እነሱን ጠልፈው ነው ጠቅላላ የማያውቁትን የጉሃንን ልጆች አሁን የተዘራውን ዘር ያዘሩት። ስለዚህ ይሄ ዘር በከፍተኛ ደረጃ ስለተዘራ መጀመሪያ ምንጹን ማወቅ ነው የቤተ ክርስቲያን ዋና ዓላማ። መጀመሪያ ከየት ነው የመጣው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ይህን እንዴት ነው የምትከላከለው? ለሚለው ጥያቄ ሁለት ሶስት ነገር ሊኖር ይችላል። የመጀመሪያው ችግሩን በትክክል መረዳት ነው። ችግርን በአግባቡ መረዳት የመፍትሄ አንደኛው ግማሽ አካል ነው ይባላል። ስለዚህ ይህንን በደንብ ከተረዳን፣ አሁን ጥሩ ነው የተረዳን ይመስላል። ቅዱስ አባታችንም ይህን ተናግረዋል። ገብቶናል ደርሶናል ብለዋል። ይሄ አንደኛው ነገር ነው። ሁለተኛው ዘመንን የዋጀ መፍትሄ መፈለግ ነው። አሁን ችግሩ ተረድቷል። ይሄ ችግር በምን መልክ ብሔር ነው ሊፈታ የሚችለው ቤተ ክርስቲያኒቱን ወደ ከፍታ የሚያወጣ ነገር ልናመጣ የምንችለው በምን መልክ ብነር ነው የሚለው ነው። ይሄኛው ሁለት ነገር ነው የሚያስፈልገው። የመጀመሪያው አንድ ልብ አንድ ሀሳብ መሆን ነው። ዛሬ በዚህ ዘመን በዚህ የግርግር ዘመን ሶስት ነገሮች አሉ፣ በኢትዮጵያ ላይ በአለምም ሊሆን ይችላል፣ በኢትዮጵያ ነው። የመጀመሪያው ነገር ጥቅመኞች አሉ። ሁለተኛው ነገር ጥራዝ ነጠቆች አሉ። ሶስተኛ የጎሆች አሉ። እነዚህ ሰዎች ጥቅመኞቹ ናቸው። እነዚህን ሰዎች የሚያሽከረክሯቸው ጥቅመኞቹ የትም ሀገር ሊሆኑ ይችላሉ መንግስት ሊሆን ይችላል ግለሰብ ሊሆን ይችላል ነጋዴ ሊሆን ይችላል ፖለቲካ ነጋዴ ሊሆን ይችላል ይሁን የት ጥቅም ስላለው ጥቅሙን ጥቅም በመስጠት ነው የሚያሰራጨው ስለዚህ እነሱ ማነን ገዝተዋል ጥራዝ ነጠቆችን ትናንት ተነስቶ ሰው አርባ አመት ያልሞላው ሰው ታሪክ አንድ አያረገንም እያለ የሚፈክር ያለ እውቀትና በድንቁርናና ሌሎች ሰዎች ካይምሮ ላይ ባስቀመጡበት የጥላቻ መንፈስ ተነስቶ ታሪክን የሚከዳ ጥራዝ ነጠቅ ነው አዋቂ አይደለም። እሱ እሱን እንደ አዋቂ የሚቆጥሩ ሰዎች የተጃጃሉ ሰዎች ናቸው። አዋቂ አይደለም። ጥራዝ ነጠቅ ነው። ያ ጥራዝ ነጠቅነት ደግሞ ሁለት ነገር ተጨምሮበታል። ጥቅም አለበት። እንደገና ያንን አላዋቂነትን ላለመግለጽ በድፍረት መናገር አለበት። በየቀኑ የሚገለባበጡ ነገሮች ናቸው የሚናገሩት። ስለዚህ እነዚህ ጥራዝ ነጠቆች ናቸው። ምክንያቱም የተመሰረቱበት እውቀት የለም። አንድ ነገር ሲመጣ እንደገና ወደ ሌላ ከርብ ይሰራሉ። ይሄ ሽፍት ያደርጋሉ። በሌላ ቦታ ላይ ሌላ ነገር ሲመጣ እንደዚህ። ስለዚህ የሚቆሙ አይደሉም። ዋና ነገራቸው ማተራመስ ነው። ስለዚህ ይሄንን ማወቅ ነው። ይሄንን በአግባቡ ማዋቅና ከእንደዚህ አይነት ሰዎች ከመጠለፍ መዳን ነው። እነዚህ ጥራዝ ነጠቆቹ ደግሞ ማንን ያታልላሉ? የጎሆችን ምንም ነገር በሌላቸው ነገር ነገ ይህ ህዝብ መፍትሄ ስጡን ቢላቸው እንኳን መፍትሄ ቃላቸውን የማይጠብቁ ሰዎች ተነስተው ለጦርነት ተነሳ ሲሉት ወንድሙንና አብሮ የኖረውን የሚገል ጅል ስለሆነ ነው። ሌላ እኮ ነገር በጣም የኢትዮጵያ ህዝብ እኮ በጣም የጓህ እኮ ነው። በጣም የመጨረሻ ጅል ነው፣ የጓህ ነው። ይህን የጓህ ህዝብ የጓህነቱን ተጠቅመው ነው እያስጋደሉት ያለ ቤተ ክርስቲያን ይህንን የጓህ ህዝብ በብልጦችና በጥራዝ ነጠቆችና በጥቅመኞች እንዳይጠለፍ እውነቱን ገልጻ ማስተማር አለባት። ይሄ ሁለተኛው ነው። ሶስተኛው ከዚሁ የተጠለፉ በዚሁ በየጓቹና በጥቅመኞቹ የተጠለፉ ጥራዝ ነጠቆች እንታወቃለን ያሉ፣ አሁን እንዳሉት አይነት ነገር ያሉ ሰዎች ወደ ልባቸው እንዲመለሱ ነው። ቁጭ ብሎ በመወያየት ነገሮችን በአግባቡ በጠራ ነውና ዘመኑን በመጠነ አነጋገርና አኳኋን ነው መፍታት የሚቻለው። ስለዚህ የመጨረሻው ደግሞ ጸሎት ጸሎትና ይቅርታ ነው። ይሄ በጣም ወሳኝ ነገር ነው። እኔ መቼም ኢትዮጵያ እና የኢትዮጵያ ቤተ ክርስቲያን ምንም አትሆንም አምናለሁ። ይህንን ምንም ወደ ከፍታ ትወጣለች። ይሄ ትናንት የዘሩት ዘርስ እስኪያጭዱት ድረስ ነው። አብረን ነው የምናጭደው። በነገራችን ላይ እኛ ብቻ አደለም የምናጭደው፣ እነሱም ራሳቸው ያጭዳሉ። እንዲያውም ምርቱን የሚዘቁት እነሱ ናቸው። በሁለት መንገድ፣ አንድ በጸጸት የሰሩት ነገር ምን ያህል ክፉ እንደሆነ፣ ሁለት በታሪክ በተጠያቂነት ይህንን ያጭዳሉ። እኛ ምናልባት አሁን ባለን በምንከፍለው ዋጋ ይሆናል የምናጭደው። እነሱ ግን በታሪክም ልጆቻቸው ያጭዱታል። እንደገና እነሱም ራሳቸው አሁን ሕሊናቸው ያጭደዋል። ሕሊናቸው እኮ ተሸሽገው እያደረጉ ያሉት ያንን ይህን ቃል ጠቀም ፔን ስቃይ እየተሰቃዩ እኮ ነው፣ በስቃይ ውስጥ ናቸው። ይህንን ነው የማይገባን እኛ ከተደረገበት ልቅ ያደረገው ነው የሚከፋ። ስለዚህ ያንን ነው እያጨዱ ያሉትና ይህንን ሰው ረጋ ብሎ እንዲያይና ወደ ራሱ ወደ ልቡ እንዲመለስ ቤተ ክርስቲያን ያላትን የወንጌልና የይቅርታ ልብ ማስተላለፍ አለባት ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ከአቃፊነት ይበልጥ አግላይ ነች። አቃፊነቷ አንድ ቋንቋ ተናጋሪን፣ የተወሰኑ ዘሮችን ብቻ የምታቀፍ ሌላውን ኢትዮጵያዊ፣ ይሄ መድበለ ባህል የሚባለውን ኢትዮጵያዊ ከሰማኒያ በላይ ቋንቋ የሚናገር ዜጎች ያሉባት የሚባለውን ሕዝብ አላቀፈችም የሚል ነገር አለ እና በእርስዎ እምነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሌላ ቋንቋ ትምህርት ማስተማር አይቻልም ወይ ስርአተ ቅዳሴው በሌላ ቋንቋ ሊስተካከል አይችልም ወይ አንዱን ቋንቋ ብቻ የሚያቅፍ ሌላኛውን የሚያገል ለምን ሆነ ሌላው ደግሞ አልፎ አልፎ የምሰማቸው የተሳሳተ ነገር አለ ለምሳሌ ቤተ ክርስቲያን በአማርኛ ነው ሁሉ ነገር የምታደርገው የሚባል አለ ግን የቤተ ክርስቲያን ስርአቶች በአብዛኛው ስንመለከት ለአማርኛ ተናጋሪውም ግልጽ አይደሉም ምክንያቱም ግዕዝ ነው የቤተ ክርስቲያን ዋናው መግባቢያ ቋንቋ በተለይ ከቅዳሴ ጋር የተያያዘ ስለዚህ ቤተ ክርስቲያኗ ከቋንቋና ከዘር ጋር ብቻ ተገናኝታ የምትገለጽ ነች ወይ? በዛ ደረጃ ብቻ ነው ወይ መጠኗ ልኳያ ነው ወይ አይደለም። ይገርምሻል። አሁን እንደው አንቺ ጥያቄ እየጠየቅሽ ወደዚያ የተማሪ ቤት ህይወትን አይ ነበር እና እኔ ያው የቄስ ተማሪ ሁኛ ነው ያደግኩት። ገና ምናልባት ስንት እድሜ እንዳለኝ እንኳን አላውቀው። ከቤተሰብ ስለይ እና ትምህርት ቤት ነው ያደግኩት እና ተማሪ ቤት ስኖር በእድሜ ይሄ አሁን የሚባለው ማህበረሰብ አማርኛ ተናጋሪ ጓደኛ ኑሮኛ ያቅም ትግረኛ ተናጋሪ እና ኦሮመኛ ተናጋሪ ናቸው ጓደኞች የነበሩት። ግን በቤተ ክርስቲያን ውስጥ ይሄ የአምልኮ ስርዓቱና የቅዳሴው ስርዓት ለምንድን ነው በዚህ ቋንቋ የሆነው የሚለው ጥያቄ መጠየቅ ነው የሚሻለው። ለምንድን ነው እንደዚህ የሆነው? እንደዚህ የሆነበት ምክንያት ትምህርት ቤቶቹ ይህንን የሚያስተምሩት ትምህርት ቤቶቹ በአማርኛ ተናጋሪው ማህበረሰብ ውስጥ ነው ያሉት። እነዚህ ዜማ የሚባሉት ቅን የሚባሉት ድጓ የሚባሉት ቅዳሴ የሚባሉት ነገሮች በሙሉ በትግሬ ውስጥ የቅዳሴ ምስክርነት አለ በተቀር ጠቅላላ አሁን የምንላቸው በሙሉ ያሉት በአማርኛ ተናጋሪው ማህበረሰብ ውስጥ ነው። ተማሪዎቹ ሲማሩ ሄደው የሚማሯቸው በዚያው ቋንቋ በዚያው ሀገር በዚያው አካባቢ እነዚህን ነው። ስለዚህ በተንኮል የሆነ ነገር አይደለም። እንደ አጋጣሚ የተገኘው ያ ነው። አሁን ባለንበት ዘመን ግን ኦሮሞኛ ተናጋሪ ባሉ ወደ 15 ሀገረ ስብከቶች ይኖራሉ ብዬ አስባለሁ። ከነዚያ ውስጥ ወደ አስሩ የሚሆኑት የራሳቸው መንፈሳዊ የካህናት ማሰልጠኛ፣ የልጆች ማስተማሪያ፣ የአብነት ትምህርት የሚባል ትምህርት ቤት አቋቁመዋል። በኦሮምኛ ቋንቋ የሚሰጥ አዎ፣ ሁለት ነገር ነው። ዜማው ገና በሌሎቹ ቋንቋ ዜማ አልወጣለትም። ገና ገና ሰው ያስፈልገናል፣ እሱንም ያወጣ። ነገር ግን በሌሎቹም ቢሆን አሁን ግሪክም ብትሄጅ፣ ኮፕቲክ ብትሄጅ፣ የትም ቦታ የትኛውም ቦታ ብትሄጅ ቋንቋ በእያንዳንዱ ቋንቋ ስብከቱና ንባቡ ይደረጋል፣ በዚያው ቋንቋ። ዜማው ግን በተለመደው በዚያው በነባሩ ቋንቋ ነው የሚቀጥለው ስለዚህ ዜማ ዜማውን በግዝ ሌላውን ስብከቱንና ንባቡን ግን በየብሔረሰቡ ቋንቋ ለማድረግ አሁን በኦሮሞኛ ቅዳሴ ሁሉ ተተርጉሟል። የሚነበበው በሱ ነው። ማሰልጠኛዎች አሁን ዘዋይ ላይ እንዲያውም ኮሌጅ ተከፍቷል። ኮሌጅ ዘዋይ ለኦሮሞኛ ተናጋሪዎች ማለት ነው። ባሌ ላይ ባለፈው ውሳኔ ላይ ባሌ ላይ ለአንድ ትምህርት ቤት እንዲያውም በጀት ሁሉ ወደ 300 ሺ ነው፣ 200 ሺ በአመት ተመድቧል። ለተማሪዎች ጠቅላላ በዚህ በምዕራቡ በኩል ወደ ከፋ ውስጥ ጅማ ሀገረ ስብከት እሱም ትልቅ ገዳም በጣም የተባረኩ ጳጳስ ናቸው። እዚያ ያሉት አማርኛ ተናጋሪ ናቸው፣ ግን ሕዝቡ ሲወዳቸውና ሲያከብራቸው፣ ሁልጊዜ ኑሯቸውን ከልጆቹ ጋር አድርገው ወደ ስልሳ ሰባ ተማሪዎች እያሰለጠኑ በየዓመቱ ይልካሉ። ስለዚህ የቤተ ክርስቲያኒቱ አቅም ማነስ የታወቀ ነገር ነው። ይሄ የቋንቋ ክህሎት ምናምን አቅም ማነስ እሱን ማሻሻል ነው እንጂ ዜማው እስኪመጣለት ድረስ አህዱን፣ እነዚህ በዜማ የሚባሉትን ብቻ በዜማ ብሎ ሌላውን ግን በሌላ ቋንቋ ማድረጉ ምንም የሚያመጣው ችግር የለም። ደግሞ መሆንም አለበት። ምክንያቱም ሰው በሚሰማው ቋንቋ ድሮ እኮ በዚህ በአማርኛ ተናጋሪው ሁሉ ግዕዝ ነበር። አሁንም እንኳን በግዕዝ ነው የሚነበበው። ሰው ዝም ብሎ አስቀደስኩ እላለ እንጂ የሚሰማው ብዙ አይደለም። እውነት ነጋገር ከተባለ አሁን ያየሁት ነገር ነው። ውጭ ነው ሰው ያለው ውዝቅዳሴ ሆነ አይሰማውም። ግን ያው ተሰብስቦ አምልኮ ይሄዳል። ከዚህ ቀደምም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትወቀስበትም እንደውም መመኖቿ ወደ ሌላ ሃይማኖት ሄዱ የሚባሉት በግዕዝ እያስተማሩ ነው የሚለው ነበር። ሌላው እዚህ ላይ ሳረሳው ሌላው ምክንያት የሆነው ወደ ሌላ እምነት ሄዱ ነው። በሚያሳዝን ሁኔታ ትግረኛ ተናጋሪውም አማርኛ ተናጋሪም ወደ ሌላ እምነት ሄዷል ብዙ ኦሮሞኛ ተናጋሪው ብቻ አይደለም። ይሄ አሁን እዚህ ውጭ ሀገር ያሉት የወንጌላውያን አብያተ ክርስቲያናት ተከታዮች አማኞች ኦርቶዶክስ ነበሩ አንድም ከስልምና የመጣ ሰው አላገኝም። እኔ አሁን እስካሁን ኦርቶዶክስ ነበርኩ ነው የሚለው። እስላሙም የሚወስደው ኦርቶዶክስን ነው፣ ካቶሊክ የሚወስደው ኦርቶዶክስን ነው፣ ፕሮቴስታንቱ የሚወስደው ኦርቶዶክስን ነው። ሁሉም ወደ ራሱ ጉያ የሚወስደው ያው ቤተክርስቲያኒቱ ያቆያችትን ነው። በነገራችን ላይ እሷ መቆየቷ ኮ ነው ይህንን የሚያደረገላቸው እንጂ ሳውዲ አረቢያ ከሆነ ወንጌል የሰበከ የለም። ማን ነው የእግዚአብሔር ቃልና የእግዚአብሔር ሐሳብ የክርስትና መንፈስ በኢትዮጵያ ስላለ ነው እንጂ ፕሮቴስታንቱ ሁሉ አሁን አማኝ ሀገር ስለሆነ ነው እንጂ ከማያምነው ሀገር ሄደው አስተምረዋል ወይ ሱዳን ሄደው አስተምረዋል ወይ ያ ያህደው አስተምረዋል ወይ? ለምን ሳውዲ አረቢያ አይደለም ማስተማር? መጽሐፍ ቅዱስ እንኳን ይዘው መግባት እኮ አይችሉም። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላለው አማኝ በሙሉ ባለውለታ ናት። ላለው አማኝ እስላም እንኳን ሳይቀር በኢትዮጵያ ዘሩ የተረፈው እስልምና እንደ እስልምና ዘሩ የተረፈው እኮ ኢትዮጵያ ስለገባ ነው። ይህንን የማይቀበሉ ጥራዝ ነጠቆች አሁን የኢትዮጵያን ቤተ ክርስቲያን እንደ በደለኛ አድርጎ መቁጠር፣ በደለኛ ናት ብላችሁ አስተምሩ ተብለው ባይምሯቸው ስለተቀመጠ ብቻ እንጂ ስለ በደሉም እኮ ቁት ነገር የለም። የት እንዴት ተደርጎ ቢባል ቁጭ ብለን እኮ ብንሟገት የሚሰጡት እኮ መልስ የለም። ስለዚህ አሁን አንቺ ያልሽው ነገር በእያንዳንዱ ቋንቋ የሚደረገው ነገር በጣም ሊደረግ የሚገባ እንዲያውም በዚህ አጋጣሚ ቋንቋ የሚችሉ የሌላውን ቋንቋ የሚችሉ ሊቃውንት ካሉ ቤተ ክርስቲያንን ቢረዷት። ኦርቶዶክሳውያን ከውጩ ነው ከሚሆነ እጅሏትና ከውጩ ነው ከሌላው ጋር አየ ቤተ ክርስቲያን አልሰራችም ከሚል ቤተ ክርስቲያን ማለት እኮ አመኙ ማህበረሰብ ነው። ሌላ ማን ይመጣል? ስለዚህ አባቶችን አማክሩ፣ ቀረብ እያላችሁ ጠይቁ። ቤተ ክርስቲያን ልትሆን የሚገባውን መሆን እንድትሆን እርዱን ነው ለው የቅዱስ የሲኖዶሱን ይፋዊ መግለጫ የተመለከቱ አማኒያን በተለያዩ ከተሞች በውጭ ሀገርም በኢትዮጵያም በቤተ ክርስቲያን ላይ የደረሰውን በደል በማለት ሰላማዊ ሰልፎች ተወጥተዋል። ራሱ በደል የሚለው ቋንቋ ለመጀመሪያ ጊዜ ነው የተነገረው። ምክንያቱም ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ትልቁን ቦታ የያዘች ናት ወይም ደግሞ ሌላውን የገፋች ነች፣ ብዙ ነገሮችን የያዘች የበደለች ነች የሚባል የነበረ ነው። ለመጀመሪያ ጊዜ ነው በቤተክርስቲያንም ደረጃ በሲኖዶሱም ደረጃ ህዝቡም በደል ደረሰብን ብሎ የተናገረውና እርስዎ እንደ ሃይማኖት አባትነቶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዚህ ሁኔታ ላይ ማየት የህብረተሰብን ስሜት በመንካት ደረጃ ያለው ጉዳት ምንድን ነው? በአጠቃላይ የህብረተሰብን ስነ ልቡና ዝቅ በማድረግ ደረጃ የሚያበረክተው አሉታዊ አስተዋጽኦ ምንድን ነው ብ ይገምታል? የተደረገው ነገር ይህን እንዲያመጣ ታስቦ የተደረገ ነገር ነው። ደጋግመን እንደምንለው ዋና የፖለቲካው ቀንደኞች ኦርቶዶክስንና አማራን አከርካሪውን ሰብረነዋል። አከርካሪ መስበር ማለት ደግሞ እንደገና እንዳይንቀሳቀስ ማድረግ ማለት ነው። ደግሞ አንገቱን ቀና ብሎ እንዳይሄድ ማድረግ ነው፣ እና ያንን ለማድረግ የተሳካላቸው መስሏቸዋል። ያን በማድረጋቸው ሬሊ ቤተክርስቲያንን ጎድተዋታል። የአሁኑ ነገር ቤተክርስቲያንን የጎዳ ነው ወይ ነው? እኔ ግን በሌላ መልክ ነው። በሚገርም ሁኔታ ይሄ የሚያነቃ ነገር ነው። ቤተክርስቲያን በሶስት ምክንያቶች ችግር ይገጥማታል። አንደኛው የመጀመሪያው በቅድስና ስትሄድ ዓለምን ስታጋልጠው ሰይጣንንና ዓለምን ስጋን ስታጋልጠው በዚህ በዓለሙ ላይ ክፋት ይነሳባታል። ሁለተኛው ጠላት የሚነሳበት ቤተክርስቲያን ስትዝል ነው። ስደክም ስራዋን አቁማ የሆነ ነገር ውስጥ ስትገባ እንዲህ አይነት ነገር ይነሳል። አሁን ያ ነው የሆነው በቤተ ክርስቲያን ውስጥ ዝለሻል፣ ተነሽ፣ ደክመሻል፣ ነቃበይ፣ ዙሪያውን እየመጣ ነው። ስራሽን አልሰራሽም ነው ስለዚህ ይሄ የምመኑ መነሳትና አይ አቁሙ የሚለው መነቃቃት እንዲያውም አባቶችንም እንዲያነቃ። አሃ ብቻችን አይደለንም። ባለፈው ፓትርያርካችን ሲሰደዱ እኛ ብቻችን ስንጮ የግለሰብ ጉዳይ ነው ብለውነ ነበረ። ያን ጊዜ እኮ ነው ነገሩ የተሰራ የተከናወነው። የግለሰብ ጉዳይ ነው አይተዋቸው። እንዲያውም አሁን ስሙን በማልጠራው ጉዳይ የአንድ አካባቢ ሰዎች ናቸው ስልጣን ስለቀረባቸው ነው የሚል ነበረ። ያን ጊዜ እንዲህ ብሎ የተነሱ ሰዎች ነበሩ ያን ጊዜ ግን ፖለቲከኞች ናቸው ተብለው ታሰሩ። እስካሁን ድረስ ያን ጊዜ ይታገሉ የነበሩት አባት እስካሁን ድረስ አልወጡም። ባለፈው የተወሰነ ነገር ተናግረው ነበር። ስለዚህ ያ ነገር አንድ አለመሆናችንና አቁሙ አለማለታችን ከዚህ አደረሰን። አሁን ግን አሁን መነሳታችን ግን ወደፊት የሚመጣውን ነገር ይከላከላል ብዬ አስባለሁ። ስለዚህ የመጠንከራችን ለመጠንከር የመውጣት ለመውጣት የቀሰቀሰን ነገር ነው። አንድ እሱ ሁለተኛ የዘር ፖለቲካ ምን ያህል ክፉ እንደሆነ አሁን አይተናል። የተጎዳችው ቤተክርስቲያን ናት። የታረደው አማኝ ነው። የተቃጠለው የቤተክርስቲያን ቤተክርስቲያን ነው የተቃጠለው። የተዘረፈው የቤተ ክርስቲያን ንብረት ነው። የተደፈረችው የቤተክርስቲያን ዶክትሪንና ሀሳብ ነው። ትግረኛ ተናጋሪው አልተነሳም፣ አይገርምም። ኦሮሞኛ ተናጋሪው አልተነሳም፣ አይገርምም። ይሄም እንኳን ው ለይተው ታርጌት ውስጥ ያስገቡት በሚመስል መንገድ ይህንን አሳዩ። እስላሞቹ ሲነሱ እኮ ነው እስላሞቹ አብረው ሲነሱ ይህንን አለማድረጋቸው እጅግ በጣም በሚያሳዝን ሁኔታ የሚያስተዛዝብ ነው። የሚያስተዛዝበው ጳጳሳቱ ሳይቀር እነዚህ በኦሮሞኛ ተናጋሪዎቹ ሲናገሩ ሰምቻለሁ፣ አደንቃቸዋለሁ። ስብሰባም ተናግረዋል፣ አቋማቸውን ገልጸዋል። ቤተ ክርስቲያን አትከፈልም ብለዋል። ጥሩ ነገር አድርገዋል። እግዚአብሔር ይስጣቸው እነሱን በሌላው በኩል ያሉት ግን ምንም ነገር አለመተንፈሳቸው አሳዝኖኛል። ምን ማለት ነው? ክርስትና የተመሰረተባት አክሱም ክርስትና ወደመ ሲባል ዝም ማለት ነበረባት እንዴ? በየትኛው መለኪያ ነው የአክሱም ክርስትና የቤተልሔም ብቻ ነው የተባለው? የአክሱም ክርስትና የደብረ ብርሃን ብቻ ነው የተባለው? በየትኛው መለኪያ ነው የአክሱም ክርስትና የዲማ ብቻ ነው የተባለው? ስለዚህ ይሄ በአግባቡ ሊያው የሚገባው ነገር ነው። እና እኔ የምመልሰው ይህንን መልስ በአንድ በኩል አነቃቂ አበረታች ወደ ከፍታ የሚያወጣ ራስን የሚያሳይ እኛም ደግሞ የቤተ ክርስቲያን አገልጋዮች እ ሰው አለን ብለን እንድንነቃ የሚያደርግ በሌላ በኩል ደግሞ እንዴ፣ እንዴት ነው እነዚህኞቹም ክርስቲያን አይደሉም እንዲህ ብለን በክርስትና ውስጥ ከክርስትና ይልቅ ቋንቋና ዘር በልጦ፣ እንዴ ወደዚያማ ከሄድን እኮ ክርስትና እኮ ኢትዮጵያ ውስጥ አይደለም የተመሰረተው። የአይሁድ እምነት ክርስቶስ እኮ በአይሁድ ዘር ነው የመጣው። ወደዚያማ ከሄድን እኮ እንዴ፣ ራሳቸው እኮ አሁን ለእስልምና ጠበቃ እንቆማለን የሚሉት እስልምና እኮ የሳውዲ አረቢያ እምነት ነው። እንዴ ሌላው ቀርቶ ጸሎቱን የሚመሩት እኮ አሁን በአረበኛ እኮ ነው። ግዕዝና አማርኛን ጠላን የሚሉት የሰው ቋንቋ ከሆነ የሚያሰለቻቸው አረበኛ እኮ ነው እነሱ የሚናገሩት። በየትኛው መለኪያ ነው የኢትዮጵያ ቋንቋ ባዕድ ሆኖ የአረብ ቋንቋ ዘመድ ሊሆን እና ይሄ የአይምሮ ቀውስ ውስጥ የገቡ ሰዎች የሚያራምዱት ነገር ነው። እና ይሄ መስተካከል መቻል አለበት ማለት ነው። ወደ ቤተ ክህነቱ ጉዳይ ነው አሁን እየሄድን ያለ ነው። ብጹዕ ቅዱስ አቡነ ማቲያስ ያሉት ምንድ ነው የኦሮሞ ብሄር በቤተ ክርስቲያኑ እንደተገለለ እና የራሱን ቤተ ክህነት ማቋቋም እንዳለበት የሚለው ዜና ነው ደግሞ አሁን በቅርቡ ሲናፈስ የነበረው። ከምን ደረጃ እንደደረሰ ወደፊት የምናየው ነገር ነው። ግን በተለይ ሁለት ሲኖዶስ የሚባለውን ነገር ኖረውታል አይተው ይሞታል እና ምን ያህል አዋጪ ነው ይሄ ነገር? ለቤተ ክርስቲያን ሌላኛው የተቃጣ አደጋ ነው ወይ ብለው ይገምታሉ፣ ወይስ እኛ ያለፍነውን አይነት ችግር ላይ ኖር ይችላል ብለው ይገምታሉ። እንዲያውም የሚቀጥል ከሆነ ከኛ ይልቅ ይሄኛው ነው አደገኛ የሚሆነው። ኢትዮጵያን አከርካሪ ሰብረናል የሚሉ ሰዎች ተሳክቶልናል ካሉ ይሄ ነገር ወደፊት የሄደ እንደሆነ የሚሳካላቸው ይሄ አሁን ኦሮሞኛ የሚለው ነገር ግን አሁንም ቢሆን አንደኛ ይህን ይዘው የተነሱትን በተለይ ዋና የተባሉትን ሰው አውቃቸዋለሁ፣ በደንብ አውቃቸዋለሁ። ቤተ ክርስቲያኒቱ ለኦሮሞኛ ተናጋሪው ማህበረሰብ ምን እንደምታስብ እኔና እሳቸው ያወራነው አለ። ከፊታቸው ለእሳቸው ነው የምነግራቸው። አሁን እዚህ ብዙ ምትናለ፣ ምክንያቱም ምክንያቱም በወንድማማች ደረጃ ነው የነበር ነው። ያን ጊዜ ስንገናኝ አገር የት ነው ብዬ አልጠየቅኳቸውም። ምን ቋንቋ ይነገራሉ ብዬም አልጠየኳቸውም። ኦሮሞኛ እችላለሁ ስላሉ ብቻ ወደ ኦሮሞ ሀገር አብረውኝ እንዲሄዱ አብረን ስራ እንድንሰራ እንትን ብያቸዋለሁ። ምክንያቱም ለዚያ ማህበረሰብ እንደዚህ አይነት ሰው ያስፈልገዋል ብዬ ስለማምን ነው። በነገራችን ላይ ኦሮሞ አማራ የሚለው ነገር አልጠቀምን። አማርኛ ቋንቋ ተናጋሪ፣ ኦሮሞኛ ቋንቋ ተናጋሪ፣ ትግረኛ ቋንቋ ተናጋሪ ነው። ቋንቋ ነው እንጂ ዘር አይደለም። ልዩነታችን ይሄ። ይህንን ሁልጊዜ እናገራለሁ። ፖለቲከኞችን ያራግቡት እንጂ ቤተ ክርስቲያን ይህን አትቀበለውም። በትክክል ነው የምናገረው። ቋንቋ ነው የቋንቋ ልዩነት ብቻ ነው ያለን። ስለዚህ ለዚያ ቋንቋ መድኃኒት ይሆናል ብለን እኔ በዚያ ጮርቃ ሐሳቤ ለዚያ ማህበረሰብ ከውስጥ እግዚአብሔር ያስፈልገዋል ሰው ብሎ ባስቀመጠልኝ መሠረት እንደነዚህ አይነቶች ሰዎች እንትን ብለናል። ስለዚህ እነዚህ ሰዎች ከልባቸው አስበውበት አይመስለኝም። ልክ ቅድም አልኩት ዋለልኝ የተባለው ሰውዬ ራስን በራስ እስከ መገንጠል ብሎ የጻፈው ወረቀት አስበውበት ነው ብዬ አላስብም። እነዚህ ፖለቲከኞቹ ሊሉኝ ይችላሉ። እንኳን በዚያ ጊዜ አይምሮ አሁን ያሉት ሰዎች እንኳን ምን ማለት ነው ተብለው ቢጠየቁ በአግባቡ ሊገልጹ አይችሉም። ይሄ የጥራዝ ነጠቅነት ጉዞ ነው። ስለዚህ እነዚህ ሰዎች አስበውበት በትክክል አይደለም። ባለፈው ሲኖዶስ አቅርበው ነበረ። ምንድን ነው ምክንያታቸው? ወገኖቻችን ፕሮቴስታንቱ ነዋል እንዴ! እኔም አውቃቸው ሰዎች እኮ ፕሮቴስታንቱ ነዋል። አማርኛ ተናጋሪዎቹ ፕሮቴስታንት እኮ አሁን ውጭ ሀገር ቅድም እናገረዋለሁ፣ ውጭ ሀገር ያለው በመቶ 80 ፐርሰንቱ እኮ አማርኛ ተናጋሪ ነው፣ ፕሮቴስታንቱ። ታዲያ ቋንቋውን ሳይሰማው ቀርቶ ነው? አይደለም። ምናልባት ቤተ ክርስቲያኒቱ የጎደላት ነገር የትምህርት አሰጣጥ ጎድሏት ከሆነ ያንን ማስተካከል ነው እንጂ ኦሮሞ መሆን ይህን አያድነውም። የኦሮሞ ቤተ ክህነት ማቋቋም ይህን አያድነውም። እናገራለሁ። እንዲያውም ያብሰዋል። እንዲያውም ለብቻ ትኩረት ሰጥቶ ሰው በዚያ ላይ ግንዛቤ እንዲያረግበት ነው የሚያረገው። ስለዚህ እኔ እንደሚመስለኝ ተንኮለኛ ዘረኞች ይህን ብታረጉ ምናልባት እናንተን ሊለያችሁ ይችላል፣ የሚል አመለካከት ስላላችሁ ብቻ ነው። እንዲያውም እንደሰማሁት ከኦሮሞነትና ከክርስትና ማን ይበልጣል ሲባል ኦሮሞነት ነው የሚበልጠኝ ብለዋል የሚባል ነገር አለ። አያሳዝንም? ግን የስጋ ነገር ስጋ ነው፣ የመንፈስ ነገር መንፈስ ነው። ከመንፈስ የተወለደ መንፈስ ነው፣ ስጋ የተወለደ ስጋ ነው። ከስጋ እኮ የተወለደ ሁልጊዜ ሁኔታው ሞት እኮ ነው። ጳውሎስ እንዳለው ከስጋ ስጋን የዘራ ሞትን ያጭዳል፣ ከመንፈስ መንፈስን የዘራ ግን ሕይወትን ያጭዳል እንደተባለ፣ ሕይወትን ማጨድ ነው የሚሻለው ወይስ ሞትን ማጨድ ነው የሚሻለው? ይሄ እኮ ሞትን ለማጨድ መዘጋጀት ማለት ነው። ስለዚህ ኦሮሞ ሆኖ ኦርቶዶክስ መሆን ይቻላል። ኦሮሞ ሆኖ በኦርቶዶክስ ተዋህዶ ቤተ ክርስቲያን ጋር ሆኖ ህዝቡን በአግባቡ ማገልገል ይቻላል። እንዲያውም የኦርቶዶክሳዊነት ውበት እኮ ይሄ ነው። በጊዜው ምንድነው የሚለው ቋንቋ በየትኛውም ቦታ፣ በየትኛውም ጊዜ፣ በየትኛውም ትውልድ አንድ አይነት ይህንን እንደገና ወደኛ ሀገር በየትኛውም ቋንቋ፣ በየትኛውም ብሔር፣ በየትኛውም ቦታ አንድ አይነት እምነት ናት። የትኛውን ቋንቋ ይናገራት አንድ ናት። ስለዚህ በየትኛውን ቦታ ሆነን አንድ ላይ መሆን እንችላለን። እንዲህ ለ1600 ዓመት እኮ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በግብፅ ስር የሆነችው የግብፅን ቋንቋ እየተናገረች አይደለም። የግሪክ ቤተ ክርስቲያን፣ የራሻ ቤተ ክርስቲያን ለስንት መቶ ዓመት በስታንቡል ስር ነበረች አሁን ስሟ እስኪቀየር ድረስ በቁስጥንጥንያ ስር ነበረች። ያንን ቀይር አይደለም። ካቶሊክ በዓለም ላይ በአሁኑ ጊዜ ስሙን ቀይሮ አይደለም፣ ወይም ደግሞ ለብቻው ቤተ ክህነት አቋቁሞ አይደለም። በአንድ ፓትርያርክ ስር በዓለም ያለ ካቶሊክ አለ። ስለዚህ ከኢትዮጵያ ሲደርስ ፖለቲከኞቻችን ያደናበሯቸው፣ የደንባራ አስተሳሰብ ያላቸው ካልሆኑ በቀር ትክክለኛ የሆነ ቀጥተኛ የሆነ ሀሳብ ያለው ሰው ይህን አይልም፣ ሊልም አይችልም። ምክንያቱም በዚህ ችግር አይወገድማ ስለዚህ እነዚህ ወንድሞቻችን አንድ፣ እንዳልኳችሁ ጥቅመኞች ሁለት ጥራዝ ነጠቆች እነሱ የጓሆች ሁነው ነው ተጠቂ የሆኑትና ከየጓህነት ወደ ብልህነት እንዲመለሱ ነው የምመክረው ማለት ነው። ችግሩን መጀመሪያ ማወቅ ለመፍትሄ ግማሽ መንገድ ነው ብለዋል። ና በዓለም ዙሪያ የሚገኙ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች የሚሆኑ ሌላው ኢትዮጵያውያን በአጠቃላይ ምን ማድረግ አለባቸው? ችግሩ አለ ብሎ ሰውም በአንድ ሀሳብ አይነት የተነሳ ይመስላል። ነገር ግን ያንን ደግሞ ጥሪት ባለ ነገር መታወቅ አለበት። እንዲው ተነድቶ ነው ሁሉም ሰው ወይስ ገብቶት ነው። ይሄም ጥርት ባለ መልኩ መታወቅ አለበት። ሁለተኛው አሁን ችግሩ የገባቸው ሰዎች ጥልቅ የሆነ ችግር ከሆነ የገባቸው መፍትሄ የመፍትሄ ሀሳብ ቢሰጡ ቁጭ ብለው ጽሑፍ ቢጽፉ የጻፉትን ነገር ለቅዱስ ሲኖዶስም፣ ለሰራተኞችም፣ ለአገልግሎቶችም፣ ለአገልጋዮችም እንትን ብለው የሆነ ውይይት ቢደረግበት ፓናል ዲስከሽን የሚባል በአግባቡ ቢደረግበት በእውቀት ላይ የተመሰረተ ችግርን መረዳት ላይ ይወስደናል። ብዙዎቻችን በግምት ሊሆን ይችላል ምናልባትም ያልነው ነገር ያው ችግሩን አየነው እንጂ ሲከሰት አሁን ችግር አላልን እንጂ፣ ምን አይነት በምንድን ነው የተነሳው? ስሩ ከየት ነው? ምዕራባውያን የሚቆሰቁሱት ነው ወይስ የራሳችን ፖለቲከኞች ናቸው? ፖለቲከኞችንስ ምን ሊያገኙ ብለውን ይሄን ያ ይን ይህንን በአግባቡ በጥናት የተመሰረተ ነገሮች ሀሳቦች ሊቃውንቱ ይህን የሚሰሙ ቢያቀርቡ ነው። ሁለተኛው ሶስተኛው፣ ኢትዮጵያ እንዳልኩት የእግዚአብሔር አገር ናት። እጆቿን ወደ እግዚአብሔር ትዘረጋለች ነው የሚለው ሁልጊዜ ተዘርግቶ የሚኖር ነው። ስለዚህ ለኢትዮጵያ ኔ ግድ የለኝም አሁን ምክንያቱም እግዚአብሔር የያዛት አገር ናት። በእግዚአብሔር እጅ የተያዘን ነገር እኔ ከእግዚአብሔር በልጫ አውቃለሁ ብዬ ለእግዚአብሔር አስተያየት አልሰጥም። ነገር ግን የማደረገው የእኛ ድርሻ የክርስቲያኑ ድርሻ በጸሎትና በንስሐ በይቅርታ ሆነን በእግዚአብሔር ፊት መቅረብ አለብን። እኔ አሁንም በየቀኑ እናገራለሁ፣ በየጊዜው እናገራለሁ። ኢትዮጵያ ውስጥ የፈሰሱ ደሞች አሉ። እና ቤተ ክርስቲያን በዚህ ዙሪያ ላይ እዚያ ስትናገር ሰምቼ አላውቅም። ባለፈው እንናገር፣ አይ ይብሳል ነው የሚባለው። በተናገርን ቁጥር ይብሳል። አሁን ቅድም እንዳልኩት ነው፣ ስንናገር ይብሳል ይብሳል እያልን እግሩን እየቆረጠመው ዝም ያለው ፈሪ ውስጥ ነው ያለ ነው ማለት ነው። ስለዚህ ይሄ የፈሰሰ ደም የተበደለ ማህበረሰብ፣ የተገረፉ ፔኑ ያልወጣላቸዋል እንባቸውን እያፈሰሱ ለዚያ እኮ እውቅና የሚሰጡ የሉም። ባለስልጣኖቹ አሁንም እኮ ይፈክራሉ። ያንን ሲያደርጉ የነበሩ ሰዎች ጀግኖች ናቸው እየተባለ በአደባባይ እየተፈከረ ነው። ለዚህ እውቅና ካልሰጠን ከዚህ እዳ አንወጣም። ልንጋረሽ ኢትዮጵያ ትኖራለች። ይሄ ትውልድ ግን ይህን ዋጋ ይከፍላል። ኢትዮጵያ እኮ ወደ ከፍታ ትወጣለች። ምንም ጥያቄ የለውም። ይሄ ትውልድ ግን የዘራውን ያጭዳል። ከዚያ ለመንጻት ንስሐ መግባት አለበት። የንስሐና የጸሎት ጊዜ እኔ እንደውም አሁንም አባቶችንም ሁሉንም የምጠይቀው እንዲያው ቁጭ ብለን ስብሰባ ከመሰብሰባችን በፊት የሁለት ቀን የንስሐ አዋጅ ማወጅ ብንችል፣ በቃ እየጸለይን እንባችን እያፈሰስን እንደዚህ አይነት ነገር፣ ይህን ደግሞ በጀምላ አይደለም እነከሌ፣ እነከሌ፣ እነከሌ ያውቀንባችኋል መጠራት አለበት። እንዳልኩት ይሄ ምንድነው ሲደበደብበት የነበረው አሁን ሙዚየም ሆነ የተባለው ማዕከላዊ ነው። አ እን ማዕከላዊ ውስጥ እኮ የተደበደቡ ሰዎች የሰዎቹ የደበደቧቸውን ስም ዝርዝር እኮ እየተናገሩ ነው እንዴት ነው እነዚህ ሰዎች ይህን ችግር እንትን ብለው እንደ ደህና ሰው በአደባባይ የሚንጎማለሉበት ምክንያት? ቢያንስ እንኳን ንስሐ ይግቡ እንጂ፣ ቢያንስ እንኳን ይቅርታ ይጠይቁ እንጂ፣ ቢያንስ እንኳን በሀገሪቱ ያመጡት ዘር አገሪቱን እንደበደለ አይ፣ ይሄ ነገር ትክክል አይደለም ይበሉ እንጂ። ይሄ የጥንቱ ጠቅላይ ሚኒስቴር የነበሩት ታምራት ላይኔ አሁን እየተናገሩ ነው። ይቅርታ እየጠየቅን ነው፣ ተሳስተን ነበር። እንደሳቸው ለምን አይሉም? ሌሎቹ ምን የያዛቸው? ስለዚህ የቤተ ክርስቲያን አባቶችም ይህንን ሲናገሩ ልጆች አውቀንባችኋል፣ እናንተም ያደረጋችሁት ነገር ትክክል ስላደለ ወደ ንስሐ ግቡ ንበል ነው። ስለዚህ ጸሎት፣ ንስሐ፣ ችግርን ማወቅ ያስፈልጋል ማለት ነው። እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው ብፁዕ አቡነ ጴጥሮስ የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል እዚህ ስቱዲዮችን ድረስ መጥተው ሰፋ ያለ መግለጫ ስለሰጡ በተለይ በወቅታዊ ጉዳዮች ላይ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። እግዚአብሔር ያቆይልኝ ዛር አገልግሎታችን ይባርክልን አሜን። to